ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጂታይና ይና። ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት ሶስት ሰዎች መገደላቸው ተነግረዋል። እኛ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራዮች ነን የሚል ነው ከባድ ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ ዛልካሉ። ስለዚህ አሁን የራሳችን ማንነት ነው። እኛ ትግሬን አማራንን አደለም። የራያ ማንነት ነው። የተይዙት አቶ ዳንኤል ሶሎሞን ይባላሉ። የሰማችኋቸው የአላማጣ ከተማ ነዋሪ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በመግቢያው እንደሰማ ነው። በትግራይ ደቡባዊ ዞን አላማጣ ከተማ ትናንትና በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩና የሶስት ሰዎች ሕይወት መጥፋቱን የተገለጸው ከአላማጣ ሆስፒታል የተገኘ መረጃ እንደሚያመለክተው ሰዎች የሞቱት በጥይት ተመተው ነው። ግጭቱ የተፈጠረው የራያ ማንነት ጥያቄ አለን ያሉ ወጣቶች ወደ አደባባይ በወጡበት ወቅት የተፈጠረ መሆኑ ተነግሯል። ያነጋገርናቸው አካባቢውን የሚወክሉ የትግራይ ምክር ቤት አባላት የአላማጣ ህዝብ ያለው የልማትና መልካም አስተዳደር ጥያቄ እንጂ የማንነት ጥያቄ የለንም ብለዋል። የክልሉ መንግስት ባወጣው መግለጫ በዚህ ግጭት የተሳተፉ አካላት በህግ እንዲጠየቁ እሰራለሁ ብሏል። ከዜና በኋላ በአቢይ ርዕስ ዝርዝሩ ይቀርባል። የትግራይ ብሔራዊ ክልላዊ መንግሥት ስድስት ሴቶች ያሉበት ዘጠኝ አዳዲስ የሥራ አስፈጻሚ ኮሚቴ አባላትን ሾመ። የክልሉ መንግሥት ለሦስት ቀናት ያካሄደውን ጉባኤ አጠናቋል። አለም ፍሰሀ ተከታዩን ዘግቧል። ምክር ቤቱ ፋይናንስን የሚመለከት አዋጅ ከማጽደቁ ባሻገር የሦስት ወር የሥራ አፈጻጸምና የ2011 የበጀት ዓመት እቅድም አይተዋል። ምክር ቤቱ በዛሬው ዕለት ስድስት ሴቶችን የሚገኝበት ዘጠኝ አዳዲስ የሥራ አስፈጻሚ፣ ሦስት የዞን አስተዳዳሪዎች አንድ የመቀለ ከተማ ከንቲባ ሽመት ሲሰጥ ለአቶ ርፋኤል ሽፋሬ የምክር ቤቱ አፈ ጉባኤ ለወይዘሮ የምስራች ብርሃኑ ደግሞ ምክትል አፈ ጉባኤ አድርጎ ሸመዋል። ይህ በእንዲህ እንዳለ የፋይናንስ ሚኒስቴር የነበሩ ዶክተር አብርሃም ተከስተ የክልሉ ምክትል ርዕሰ መስተዳድርና የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ አድርጎ ሸማቸዋል። ከ17 የክልሉ ስራ አስፈፃሚ አባላት ዘጠኙ ሴቶች መሆናቸው ታውቀዋል። ዶክተር ደብረጤን ገብረ ሚካኤል በጉባኤ መዝጊያ ዕለት ህዝቡ በፖለቲካ ያሳየውን ንቁ ተሳትፎ በልማትም እንዲዘግመው በስብሰባ ምክንያት ተገልጋይ መበደል የሚያስጠይቅ መሆኑንና የገንዘብ አጠቃቀማችን ቆጣቢ በሆነ መንገድ እንዲካሄድ አሳስበዋል። ዓለም ፍትሐ ከመቀለ የአሜሪካ ድምፅ። ለባለሙያዎቹን ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ በዛሬው ዕለት የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የቪኦኤ የአፍሪካ ክፍል ዲሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ዕለት ነው። ውጣውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያ ነው። በዚህ ዜና ላይ ወደ ኋላ ከቪኦኤ የአፍሪካ ክፍል ኃላፊዎች ጋር ሰፋ ያለ ውይይት ይቀርባል። ፖል ቢያ ለሰባተኛ የስልጣን ዘመን ሊቀጥሉ ነው። የካሜሩኑ ፕሬዚደንት ፖል ቢያ ራሳቸው የሰየሙት ህገ መንግሥታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት በተመለከተ ያቀረቧቸውን የህግ አቤቱታዎች ውድቅ አድርጓል ዛሬ የፕሬዚደንቱ ተቃዋሚዎች መራጮችን በስፋት ማስፈራራትና የድምፅ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ሲሉ የድምፅ ቆጠራውን ውጤት እንደማይቀበሉ ተናግረዋል። የተቃዋሚዎች ሰልፎችን በሙሉ የተቃዋሚዎች ሰልፎች በሙሉ በተከለከሉበትና በሀገሪቱ ዙሪያ ያሉ ከተሞች በወታደር ጥበቃ ስር በዋሉበት ድባብ በተካሄደው ምርጫ ፕሬዚደንቱ ሰባ አንድ ከመቶ ተቀናቃኛቸው ሞሪስ ካንቶ ደግሞ 14 ከመቶ ድምፅ ማግኘታቸው ተነግሯል። በአውሮፓ የዘመን አቆጣጠር ከ1982 ዓ ም አንስተው ስልጣን ላይ የሚገኙት የ85 ዓመቱ አዛውንት ፖል ቢያ ከዓለም በዕድሜ እጅግ ከገፉ መሪዎች አንዱ ናቸው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሟቹ የሳውዲው ጋዜጠኛ ጀማል ካሾኪ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም የወጣ በማስመሰል ግድያውን ለመደበቅ ሲባል እየተቀነባበረ መሆኑን የተዘገበው ኢዛቤል ኮቾሊ ኬን ብሬድማየር እና ዶሪያን ጆንስ ያጠናቀሩት አጠር ያለ ዘገባ አለ። አሉላ ከበደ ያቀርባል። የቱርኩ ፕሬዚዳንት ፕሬዚዳንት ሪሴፕ ታይብ ኤርዶጋን የካሾጂን አሟሟት የሚያሳዩ ቁልፍ መረጃዎች በነገ ዕለት ለአገሪቱ ፓርላማ ይፋ ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ነው መርማሪዎች ግድያውን ምስጢር ለማጋለጥ በሪያድ ላይ የያዙትን ግፊት አጠናክረው የቀጠሉት። የቱርኩ መርማሪዎች ለሲኤንኤን የቴሌቪዥን ጣቢያ ያቀበሉት የቪዲዮ ምስል እንደ አውሮፓውያን የዘመን አቆጣጠር ባለፈው መስከረም 22 2011 ዓ.ም ካሾጂን ከቆንስላው ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ አንድ ሰው ጥቂት ሰዓት አትቆየት ብሎ ጋዜጠኛውን ተመስሎ በኤምባሲው የኋላ በር ሲወጣ ያሳያል። ለምርመራው ቅርብ የሆኑ ምንጮች አክለው እንደገለጹት ጋዜጠኛውን ተመስሎ የወጣው ሰው ጋዜጠኛው ቆንስላውን በጎበኘበትና በተገደለበት ዕለት ከሳውዲ ከመጣውና በዚያኑ ቀንም ኢስታንቡልን ለቆ ከወጣው 15 አባላት ካሉት ነፍሰ ገዳይ ቡድን ውስጥ ነው። በሌላ በኩል የቱርኩ ፕሬዝዳንት ኤርዶጋን የምርመራውን ቀጣይ ሂደት የሚያመላክት መረጃ በነገ ውለት ያቀርባሉ ተብሎ ተጠብቋል። በካሾጂ ጉዳይ እጅግ ጥብቅ የሆነውና የቅርቡ መረጃዎች የሚያሳዩት ይህን ይመስላል ነው ያሉት ኤርዶጋን። ቁርጥ ያለው ውሳኔ እንደምንደርስ ተናግረን ነበር። እናም ሁሉንም ግልጽ እንደምናደርግ አመልክተናል ነው ያሉት እንደ ፈጣሪ ፈቃድም በነገ ዕለት በቡድኑ ስብሰባዊ ወቅት ይህንኑ አስመልክቼ እናገራለሁ። ፍላጎታችን ፍትህ እንዲረጋገጥ በመሆኑም ሙሉን ታሪክ እርቃኑን ይፋ እናድርጋለን ያሉት ፕሬዚዳንቱ ተራ መረጃዎች አይደሉም፣ የምናደርገው ሁሉንም እውነት እርቃኑን ማቅረብ ነው ሲሉም አስረድተዋል። ተንታኞች ፕሬዚዳንት ኤርዶጋን የሩቅ ዓላማቸው ሳውዲን በማጋለጥ ከዩናይትድ ስቴትስ ጋር ያላቸውን የተቃወሰ ግንኙነት ለማሻሻል የያዙት ጥረት ነው ብለውታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቀዝቃዛው ጦርነት ዘመን ከሩሲያ ጋር ከተፈረመው ቁልፍ የኒውክሌር ጦር መሳሪያ ቁጥጥር ውል እንወጣለን ማለታቸው እንዳሳሰበው ክሬምሊን ቤተ መንግሥት ዛሬ ገለጸ። እርምጃው ዓለም ላይ የከፋ አደጋ ይደቀናል ብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች በሰጡት ቃል ሩሲያ ውሉን አልጣሰችም። ሆኖም ዩናይትድ ስቴትስ አዳዲስ ሚሳይሎችን የምትሰራ ከሆነ ሩሲያ በዚያው መልክ አጸፋ ለመመለስ ትገደዳለች ብለዋል። አይኤንኤፍ በሚል ምህፃር የሚጠራውን የመካከለኛ ርቀት ኒኩሌር ኃይሎች ውል በተመለከተ ዩናይትድ ስቴትስ ስላላት እቅድ ለመረዳት የሩሲያ ባለስልጣኖች በዚህ ሳምንት ከዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ጋር በሚያደርጉት ውይይት ተጨማሪ መረጃ እንደሚጠ ጠይቁ የሩሲያ መንግስት ቃል አቀባይ ገልጸዋል። ቦልተን ዛሬ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ፣ ነገ ማክሰኞ ደግሞ ከፕሬዚደንት ቭላዲሚር ፑቲን ጋር ይነጋገራሉ። ጓቴማላ፣ ሆንዱራስና ኤል ሳልቫዶር ዜጎቻቸው ሀገር ጥለው እየወጡ በህገወጥ መንገድ ዩናይትድ ስቴትስ መምጣታቸውን ሊያስቆሙ አልቻሉም ና ዩናይትድ ስቴትስ የምትሰጣቸውን የውጭ እርዳታ ወይ ታቆማለች አለዚያም በከፍተኛ መጠን ትቀንሰዋለች ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንቱ ይህን ያሉት ዛሬ ሰኞ በትዊተር ገጻቸው ባወጡት ጽሁፍ ነው። በሀገሮቻችን ያለው ሁከትና ድህነት አንገፍግፎናል በማለት የሚበዙት ከሆንዱራስ ሲሆኑ በብዙ ሺዎች የተቆጠሩ ፍልሰተኞች ወደ ዩናይትድ ስቴትስ ለመግባት እየጎረፉ ሲሆን፣ ትናንትና ሜክሲኮዋ ታፓቹላ ከተማ አድረዋል። ፕሬዚደንት ትራምፕ በዚሁ በትዊት መልእክታቸው የሜክሲኮ ፖሊሶችና የጦር ሰራዊቱ ወደ ደቡባዊ የዩናይትድ ስቴትስ ድንበር የሚጎርፉትን ፍልሰተኞች ሊያስቆሙ የቻሉ አይመስልም። ያሳዝናል። ወንጀለኞችና የማይታወቁ የመካከለኛው ምስራቅ ሰዎች ተደባልቀው እየመጡ ነው ብለዋል። የድንበር ጠባቂዎቻ ኃይላችንንና የጦር ኃይላችንን ይሄ ብሔራዊ አጣዳፊ ጉዳይ መሆኑን አስታውቂያቸዋለሁ ብለዋል ፕሬዚደንቱ። የዩናይትድ ስቴትስ የምክር ቤት ተወካዮችና የእንደራሴዎች ምርጫ ሊካሄድ ሁለት ሳምንት በቀረበት በአሁኑ ጊዜ ለተከሰተው ለዚህ የፍልሰተኞች መጉረፍ ሪፑብሊካኑ ፕሬዚደንት ትራምፕ የዲሞክራቶች ጥፋት አድርገውታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች አንጋፋው ባህላዊ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲ አረፈ። ላለፉት 60 ዓመታት እና ከዚያም በላይ ያገለገለው እንቁ ከሚባሉ የኢትዮጵያ የሙዚቃ ሰዎች አንዱ ነው። ለገሰ በኦሮምኛ መሳሪያዎቹና ጣዕም ዜማዎቹ ይታወቃል። ዘግየት ብለን ድምፁን እናሰማችኋለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎዝ በ25 ሜትር ባንድ በ11720 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 12 2011 ዓ ም ምሽት ፕሮግራም ነው። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ትልቁ ነገር እዚያ ላይ ደግሞ ለእኔ ለተዝታ ማኝ ሲል እሷም ሀሳቧን ልትገብ ትችላለች። በብሔር ያላቸው ጥሩ አመለካከትና እናንተ በጣም በሰለጠነና በጋዜጥነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማቸው። ስለዚህ የሆነ እውቀታቸውን እና ተሞክሯቸውን ለሀገር ውስጥ ጋዜጠኞችም አጋሩ ነሩ። የቪኦኤ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ ነው የሰማችሁት። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የራያ የማንነት ጥያቄ አለን ብለው በትግራይ ደቡባዊ ዞን አላማጣ ከተማ ትናንት ሰልፍ በወጡ ወጣቶችና በፖሊስ መካከል በተፈጠረ ግጭት ሦስት ሰዎች መገደላቸው ተገልጿል። የሟቾች ሕይወት የጠፋው በጥይት ተመትተው መሆኑን ከአላማጣ ሆስፒታል የተገኘ መረጃ አመልክቷል። ቪኦኤ ያነጋገራቸው የክልሉ ምክር ቤት የአካባቢውን ደራሲዎች የአላማጣ ሕዝብ ያለው ጥያቄ የልማትና የመልካም አስተዳደር እንጂ የማንነት አይደለም ብለዋል። የክልሉ መንግስት ባወጣው መግለጫ በግጭቱ ውስጥ የተሳተፉት አካላት ሕግ ፊት እንደሚቀርቡ አስታውቋል። ሙሉጌታ አጽባሃ ተጨማሪ አለው። በትናንትና ዕለት ከረፋዱ አራት ሰዓት ተኩል ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የዓይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቅዳሜ ዕለት ላይ ሙቷል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም በህይወት አለም የሚሉ አሉ። የጸጥታ ኃይሎች በትናንትና ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታን ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና ሶስት ሰዎች በጥይት ተመተው የቆሰሉም አሉ። የህክምና አገልግሎት እያገኙ እንዳሉ ባላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። ሀያ አምስት የሚሆኑ ቆስለው እንዳሉ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀሌ እንደተላከ ተነግሯል። በጉዳይ አስመልክቶ በስልክ አስተያየት የጠየቅኩት ዳንኤል ሰለሞን የተባለ የከተማ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ህዝብ የራሱ ማንነት አለው በማለት አክሏል። የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄ ማ ራያ ነን እኛ ራያ ነን ዲግሪ አይደለንም አማራ አይደለንም፣ እኛ ራዮ ችለን የሚል ነው። ከባድ ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎድመው በዛልክ አሉ። ስለዚህ አሁን የራሳችን ማንነት ነው። እኛ ትግሬ ነኝ አማራንን አይደለም የራያ ማንነት ነው የጠየቁት እነዚህ ወጣቶች ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል። ሌላው ስሙ ሊጠቀስ ያልፈለገ የከተማዋ ነዋሪ የክልሉ የጸጥታ ኃይሎች ከተማዋን ሊለቁ ይገባል፣ እንዲሁም ሰው የገዱላ አካላት ሊጠየቁ ይገባል ሲሉም አንስቷል። ካላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል። የራ የምንነት ጥያቄ የምባለው ነገር እንዴት ነው ብለህ በራስ በጭንቅላት ብታስበው ምን ምክንያቱ አይታወቅም። ራያ ናችሁ፣ ፍትሕ የላችሁም፣ አይሰጥም ያለነሰው የለም። ፍትሕ ለራያ የምባል ነው ግን መነሻው ፍትሕ ከሌለነ ተወድበን እንጠይቅ፣ ፍትሓችን ይሄን ይሄን ጎሏል እንበል። ፍትሕ አለወ የለም፣ ይጎላል፣ ፍትሕ ይጎለናል። እንደ ትግራይ በሙሉ እንደ ፌደራል በሙሉ ሁሉ የምደርሰው ይደርሰናል ፍትሕ ለጠቅላላ ላይስፈን ነው የሚለው። በቃ መስሪያ ቤት ቢሮ ይዘ መንበር አጠጥ ሌላ መልእክት ማሳለፍ። ስራ አጥተናል፣ ዩኒቨርስቲ ከኛ ይተከልነ፣ ድልድላችን ተጀምሮ ቀርቷል፣ ይሰራ። አሁን መንግስትም እየመለሰው ነው ግን ሆስፒታላችን ይስፋፋ፣ ከኛ አልታይንም። ልማት መጠየቅ ትክክለኛ ፍትሐው ነው ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ክልል መጥቶ ያሰማቸው ይችላል። አማራ ወንድሞቻችን ናቸው። እኔ ለራሴ ከአማራው ልጅ አለሁ። ለአማራ ኩፋ አስባለሁ። እንዲ አላስብም። የአማራ ህዝብ የእኔ ነው። አብሮ የተታገለ አብሮ ደሞ ያፈሰሰ ሁሉ ነው። ሰላም አውጦቷት አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገ ዋ አለ። ይኔ ግልጽ ነው የምናገር። አሁን ትናንትና የሞቱትን በጣም የማሳዝኑ፣ ውሃ ሽጦ ተንከራትተው ያሳድጓቸው አሁን፣ ያው ትናንትና ህወታቸው አጥተዋል። ስለዚህ ህወት ማጣት ተስፋ የለውም ፍትሕ የለውም። ሌላው ያነጋገርኳቸው የራያ አላማጣ ተወካይ ነዋሪ አቶ ረዳ ይዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን ግን በቶሎ አይፈታም ሲሉ ገልጸዋል። የውሃ ችግር አለ፣ የፍትህ ችግር አለ። ሙሉ ለሙሉ እየቀረበ ነው። ታች ወርደ ግን ችግሩ ቶሎ ቶሎ አይፈታም። በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሐዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የ ፖለቲካ ጥቅም ለማግኘት የሚደረገው ሩጫ ተቀባይነት የለውም ብሏል። በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎትህ በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል። በተግባሩ በቀጥታ ሆነ በተዘዋዋሪ ተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል። ለአሜሪካ ድምጽ ራዲዮም ሙልጌታ አጽብሃ መቀለም ተነስቷል የሚባለውን ጥያቄ ምንነትና ተገደሉ የተባሉ ሰዎችን ቁጥር በሚመለከት ከተለያዩ ምንጮች የተለያዩ መረጃዎች እየደረሱን በመሆኑ እማኞችን፣ የመንግሥትና የጤና ተቋማትንም ተጠሪዎች አካተን ሰፋ ካለ ዘገባ ጋር እንመለሳለን። ሙሉጌታን ለዘገባው አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የደንብ ልብስ ያለበሱ የዩጋንዳ የጸጥታ መኮንኖች ናቸው የተባሉ ሰዎች አንዱን መንገደኛ በጭካኔ ሲደበድቡ የሚያሳይ ቪዲዮ በመውጣቱ በከፍተኛ ምርመራ ላይ መሆናቸው ተሰምቷል። ወታደሮቹ ወደ ስነ ስርዓት ኮሚቴ መቅረባቸውን የዩጋንዳ የጦር ኃይል ቃል አቀባይ የገለጹ ቢሆንም ለተደበደበው ግለሰብ ቤተሰብ ግን ምንም የተሰጠ መረጃ አለመኖሩን ሪፖርተራችን ሀሊማ አቱማኒ ከካምፓላ ዘግባለች። አዲሱ አበባ ያቀርባል። በደንብ ልብሳቸው ያልሆኑ አምስት የደህንነት መኮንኖች የተባሉ ዩሱፍ ካውያ የተባለውን ግለሰብ በጭካኔ ሲደበድቡ የሚያሳየው ቪዲዮ ይፋ እንደሆነ መላ ኡጋንዳውያን አስቆጥቷል። እያንዳንዳቸው ኤኬ 47 የታጠቁት እነዚሁ ወታደሮች ካውያን በጠራራ ፀሐይ ነው መንገድ ላይ የያዙት። ሲወድቅ ሁሉም ተረባረቡበት። ከመካከላቸው አንድ ወታደር የካውያን ሆድቃ በያዘው መሳሪያ ደጋግሞ ሲደበድብ ይታያል። ከዚያ ግለሰቡ ካውያ ማለት ነው፣ ወደሆነ ሆነ ያልታወቀ ቦታ ተወሰደ። እህቱ ሻሪፋ ናክቲንንዴ እንደገለጠችው ካውያ ይህ የደበደበው ከደረሰበት ካለፈው ሐሙስ አንስቶ የት እንዳለ ቤተሰቡ የሚያውቀው ነገር የለም። ባለሥልጣናቱም ለቤተሰቡ የገለጡት ወይም የት እንዳለ ያሳወቁት አንዳች ነገር የለም። ሰቆቃውና መረበሹ ከልጆቹ አእምሮ አልጠፋም። እናታችንና መላው ቤተሰብ አሁንም በከፍተኛ ፍርሃት ውስጥ ነው ያለነው። ትልቁ ፍርሃት ደግሞ ወንድማችን በሕይወት ይኖር ይሆን ወይስ ሳይኖር ይሆን የሚለው ነው። ስለምን የተደበደበው በአስከፊ ሁኔታ ነበራ። ድብደባውና እስሩ ይፋ እንደሆነ የኡጋንዳ የጦር እና የፖሊስ ኃይሎች እነዚያን ደበደቡ የተባሉ አምስት የደህንነት ሰዎች ማንነት እንደማያውቁ ተናገሩ። ባለፈው አርብ ማታ ግን ሰዎቹ ዲሲፕሊን ኮሚቴ ፊት በቀረቡበት ጊዜ የጦር ኃይሉ ቃል አቀባይ ብሪጌዲየር ጀኔራል ሪቻርድ ካሬማየር ፎቶግራፎቻቸውን ይፋ አደረጉ። የሰዎቹ ማንነት ወይም የሥራ ቦታቸው ሳይገለጥ ከፍርድ በፊት የዲሲፕሊን እርምጃ እንዲወሰድባቸው ክስ ተመሠረተ። ጦር ኃይሉ እንዳስታወቀው ሰዎቹ ጥፋተኛነታቸውን አምነዋል። ይህ ደግሞ ከከባድ ቅጣት እስከ ሥራ መሰናበት የሚያደርስ ይሆናል። የጦሩም ሆነ የፖሊስ ኃይሎቹ ቃል አቀባዮች ጉዳዩ ፍርድ ቤት ተይዘዋል በሚል ሰበብ አስተያየት መስጠት አልፈለጉም። በካውያ ላይ የደረሰው ድብደባ ግን አንተኒ ሙካላዚን በመሳሰሉ የኡጋንዳ ነዋሪዎች ላይ ታላቅ ፍርሃት ለቋል። ዊ ወንድማችን የደረሰበት የጭካኔ ድብደባ ነው በፍርሃት ያቆራመደን። ተራ የዱላ ድብደባም ለምደነዋል። አሁን ግን ከዱላ አልፈ በጦር መሣሪያ መደባደብ ስትጀምር አገሪቱ የደረሰችበትን የጭካኔ ደረጃ ነው የሚያሳየው። ስለዚህ ነገሩ ልብ ይሰብራል እናም። እንደ አንድ ኡጋንዳዊ ዜጋ አንድ ወታደር ሊያስርህ ቢመጣ ለሕይወትህ ዋስትና እንደማይኖርህ ሊሰማ ሁሉ ይችላል። በንግድ ሥራ ላይ የተሰማራው ተደብዳቢው ካውያ ህዝባዊ ኃይል የተሰኘው የተቃዋሚ ቡድን አባል ነው። ህዝባዊ ኃይል ቡድን ደግሞ ከሙዚቀኛነት ወደ ፖለቲከኛነት በገባውና ይበልጡን ባቢ ዋይን በሚል በሚታወቀው ሮበርት ኪያጉላኒ የተመሠረተ መሆኑ ይታወቃል። ወደ ተቃዋሚነት የገባው ዋይን ራሱም በአገር ክህደት ተወንጅሎ ከሌሎች ተቃዋሚ የምክር ቤት አባላት ጋር ባለፈው ነሐሴ ወር ታስሮ ሰቆቃም ተፈጽሞበት ነበር ተብሏል። በስልጣን ባለስልጣናት እንደተናገሩት ከሆነ እነ ዋይን በፕሬዝዳንት ዮዌሪ ሙሴቪኒ መኪና ላይ ድንጋይ ወረረዋል ተብለው ነው የተከሰሱት። የሰብአዊ መብት ጠበቃው ኒኮላስ ኦፒዮ እንደሚሉት የኡጋንዳ ህዝብ ኑሮ ስጋት የመላበት ሕይወት ነው። በእያንዳንዷ ቀን ሰዎች ይታሰራሉ በማይታወቁ ሰዎች ይደበደባሉ የሚሉት ጠበቃ ኦፒዮ አደገኛና የሰዎችን ሰላም ለመበጥበጥ ሆን ተብሎ የሚካሄድ ዘመቻ ያለም ይመስላል ብለዋል። የኡጋንዳ ሰላማዊነትና ዲሞክራሲያዊነት የውሸት መሆኑን ዓለም ሊያውቅና ሊገነዘብ ይገባል የሚሉት ጠበቃ ኦፒዮ ለኡጋንዳ ጦር መሳሪያ የሚረዱ ሰዎች ወይም አገሮች ጦር መሳሪያዎቻቸው የሰላማዊ ኡጋንዳውያን ሕይወት ማጥፊያ ላለመሆኑ መጠየቅ ይኖርባቸዋል በማለትም አሳስበዋል። ወደ ተከታዩ ዘገባ እናልፋለን። የአሜሪካ ድምፅ ለባለሙያዎቹ ሥልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አሕመድ አስታውቀዋል። ጠቅላይ ሚኒስትር አብይ፣ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻን እና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በቢሯቸው ተቀብለው አነጋግረዋል። የአሜሪካ ድምፅ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። በኢህአደግ መንግሥትና በአሜሪካ ድምፅ መካከል ላለፉት ሀያ ሰባት ዓመታት ከዘለቀ ውጣ ውረድ ያልተለየው ግንኙነት በኋላ አንድ የኢትዮጵያ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር ይህ የመጀመሪያው ነው። ከጠቅላይ ሚኒስትሩ ጋር ስለነበራቸው ቆይታ ከንጉሴ መንገሻና ከትዝታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩን ዘግቧል። አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት የጠቅላይ ሚኒስትሩ የተለየ አካሄድ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በእነዚህ ክንውኖች ውስጥ ታሪክ ይመዘዛል፣ ትናንት ከዛሬ ይነጻጸራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬ ዕለት የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽፈት ቤታቸው ተቀብለው አነጋግረዋል። ውጣውረድ ያልተለየውን የአሜሪካ ድምፅና የኢህአዴግ መንግስት ያለፉት 27 ዓመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምፅን የአፍሪካ ስርጭት በሙሉ በበላይነት የሚመራው ንጉሴ መንገሻ፣ በሬዲዮ ስሙ ጌታሁን ታምራት፣ የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 ዓመታት ወደ አገሩ መመለስ አልቻለም። የ1997 ምርጫ ተከትሎ የኢህአዴግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው አምስት የአሜሪካ ድምፅ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውም ከእነዚህ አምስት ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምፅ ዘጋቢዎች ስልጠና ለመስጠትና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን አራት ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምፅ የአፍሪካ ዳይሬክተር ንጉሤ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል። እኔ መጀመሪያ ያልጠበቅኩት ቀጠሮ ነው። እኔም ትዝታም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድል ይገኛል ብለን አላሰብንም። አቲንክ እስክንድር ተባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሊያገኟችሁ ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ፣ ትናንትና በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር እንሄድ ነው እና ስንሄድም ደግሞ በዚህ በተጨናነቀ እስኬጁል ለእኛ ጊዜውን ስጠተው በጣም ከልብ ነው የምናመሰግነው ብዬ እንትን አልኩ። ከዛ አያይዘን ግን በክኛ በኩል የገለጽ ነው እርስዎ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ የፖለቲካ ድሃሩ እንዲሰፋ ከዛ ደግሞ ሚዲያ አውትሌትስ ነጻ ሚዲያ አውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነጻ እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የኛ ምዛ ተጠቃሚ ስለሆን ዚ የተገኘ ነው ብለን ጋዜጠኞች እንዳሰለጠን ከዛም ደሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ፣ ወደፊት ደግሞ ከተቻለም ቪኦኤ 247 በሌሎች የአፍሪካ ከተሞች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ሁሉ የማይቻልበት ምክንያት የለም። ሰባት ቀን በሳምንት 24 ሰዓት ማለት ነው። የአሜሪካ ድምፅ ስርጭት እንዲኖር ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ፣ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል። እነዚህን ቋንቋዎቹን ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚ ፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስፍተን አስር ደርሰዋል። አራት ስልጠና ውስጥ ተጨማሪ ገና ክሬዴንሻላቸውን አላገኙም ብለን ነበር። እነሱ የማያገኙበት ምክንያት አይታይም፣ ሊያገኙ ይችላሉ ነው ያሉት እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታ ማይንሲን እሷም አሳውን ልትገር ትችላለች በቢሄር ያላቸው ጥሩ አመለካከት ና እናንተ በጣም በሰለጠነ ና በጋዜጥነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ ጥቅም አለው ፕሮግራማችሁ። ስለዚህ የሆነ እውቀታችሁን እና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉ። በዚህ መንፈስ ነው ትዝታ የምትጨምረው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው ለቃለ ምልልስ ባይሆንም ከእናንተ ከኃላፊዎቹ ጋር ያንቺንም ስሜት አጋሪኝ እንዳትሆነ ጉሴ ሁሉ አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ከአሁን ቀደም የምንሰማቸው የምናያቸው ስለ መልካም ባህሪያቸው፣ ስለ ቅን ሀሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያውቋቸው ይናገሩ ነበርና በውይይታቸው ይህንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙኃን ያላቸውን ቅን አመለካከት ነው የተገነዘብኩት። አቶ ንጉሴ እንዳለው የአሜሪካ ድምፅ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነው ያሉት። እና ይሄ ትልቅ ነገር ነው ለሚዲያ በሌላ በኩል ደግሞ ለአሜሪካ ድምፅ ራዲዮ ያላቸው አመለካከት በጣም ቀና ነው እና እንዳውም አቶ ንጉሴን ጡረታ ሳት ወጣ ጋዜጠኞችን የበለጠ ማሰልጠን አስፈላጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱን ነው የተረዳሁት። የተለያዩ እንድምታዎች አሉት። እንግዲህ የሀገሪቱ መሪ የአሜሪካ ድምፅ ሬዲዮን ኃላፊዎች ቢሮቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድን ነው እንድምታው ለአንተ ምንድን ነው የነገረ? በነገራ ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም ባጭር ጊዜ ውስጥ ተቻክሎ አጣፎ ለአስር ለአስራ አምስት ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ። ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍ ተ ሬኮርድ የነበሩ ጥያቄዎች መልሰው በነገር ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ የነገሩ ነገር ኦፍ ተ ሬኮርድ ነው። ጊዜያቸውን ወስደው ነው በጣም በሰክረና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም እና እቺ ሀገር ብዙ ቻሌንጆች እንዳሉ ፈተናዎችም እንዳሉ ከአሁን ከሳቸው መንግስት አመራር ላይ ሊገጥም የሚችል ቻሌንጆች እና ፈተናዎች እንዳሉ ያውቃሉ፣ ስም ይገረዝባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው። እናሸንፋለን እ አማራጭ የለውም ሌላ ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት ዴሞክራሲ ተቋማትን በማቋቋም እና ዴሞክራሲ በማምጣት ምርጫውም ላይ በጣም በማትኮር ኤሌክትራል ኮሚሽንም በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርገው ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋ እና ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት ነው የሚናገሩት። በጣም በእርግጠ ያለ ምንም ማወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈ ጊዜ ወስደው ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው ሄደው ላሳዩን እየዞር ነው በአቧራ መካከል ነው። እንዳውም እኔ እንግዲህ አቧራ ጉዳይ የለኝም፣ እናንተ አቧራውን አትወዱትም እንደሆነ አላቅም እያሉ አስገወኙን። ግንባታ የፈጠረው አቧራ ማለት ነው። ግንባታ የተካሄደ ስራ ግንባታ የተካሄደ ነው ሰራ ነው። በሰራተኛ መካከል ነው የምናልፈው። ሰራተኞችን ይጨብራሉ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመን፣ በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች መስኮት የተሰሩለት ነው። ብርሃን አለው። የመዝናኛ ክፍል አለው። የመጸለያ ክፍል ሁሉ አለው። በተለይ ደግሞ ኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፍረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው። በአጭር ጊዜ ታወቅደው በአጭር ጊዜ ውስጥ የሚያልቅ ይመስለኛል። እሱ ብቻ አይደለም። ከዚ በፊት ያ የቀድሞ የምኒልክ አደባባይ ወይም የአራት ኪሎ የጠቅላይ ሚኒስትሩ ጽፈት ግቢ የሚባለው በሙሉ ወደፊት የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው መቶ ሃምሳ ዓመት በላይ የዘለቀ ዛፎች አሉ። እዛ የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው። ወይም ቤትም አለም የማይታይ ነው። የሚማርክ ቦታ ነው ለቱሪዝም። በተረፈ ደግሞ የሚኒልክ አዳራሽ እስከ ሶስት ሺህ ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ የሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ እየተሰራ ነው። ያን ሁሉ ዞሮ ያሳዩን አካባቢ እና ያን ሁሉ ጊዜ ወስዶ ነው ያሳዩን። ገረመኝ በጣም በረጋ መንፈስ በጣም ደግሞ በሚያስረዳ መንገድ። ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና እደሳ ዲቴሉን ዝርዝሩን ውስጡን ያውቁታል። ይህም ነበረድ ከዚህ ወክል መረጃው እንዲህ ነው። ጠቅላላው ዲዛይንም ሚኒስታቸው አድርገውት እንደሆነ አላውቅም በወኩሌ እራሳቸው ዲዛይን ያደረጉት መሰለኛው። የአሜሪካ ድምጽ ከኢትዮጵያ መንግስት ጋር ባለፉት ሀያ ሰባት ዓመታት የነበረው ግንኙነት ይታወቃል። ውጣ ውረዱ ይታወሳል። በብዙ ሂደቶች ውስጥ አልፏል እና ይህ አሁን ጠቅላይ ሚኒስትሩ ጋር ያውም በአጭር ጊዜ ቀጠሮ ገብቶ የአሜሪካ ድምጽ ኃላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድን ነው? ሰፋ እናደርገውና ለእኔ እንድምታው ይሄ ነው ብዬ ልልህ አልችልም። ግን በጣም ብዙ ነገር ተስፋ ሰጪ ነው። ወደኋላ መለስ ስላርግህና አገሪቱ የፖለቲካ ኅዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ። ሚዲያዎች ላይም የምታያቸው፣ የምትሰማቸው፣ የሚያሳስቡህ እንዲሁ መናቆር የሚመስሉ ነገሮች አሉ ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋሃል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደውና እሱን ስትከታተል ይረብሻል። ነገር ግን እሳቸውን አነጋግረ ስትወጣ ስለ ሀገሪቱም ሁኔታ፣ ስለ ፖለቲካ ሽግግሩም፣ ስለ ሰላሙም ትረጋጋለህ እንደዛ ነው ያለው ሁኔታ ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድን ነው አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው እዚህ ቢሮ ልንከፍት እንችላለን ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው ባለፈው አስር የኢትዮጵያ ጋዜጠኞችን አሰልጥነናል። ከሶማሊያ ከተለያዩ አካባቢዎች ከመጡት ጭምር አሁን ደግሞ አራት ያላገኙ አሉ። ተስፋችን ምንድን ነው? እነሱም ፈቃድ እንደሚያገኙ ወደፊትም እኛ የምንዘገብበት ቢሮ እንደሚኖረን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋር ያለውን ግንኙነት ሊኖረን እንደምንችል ኢትዮጵያ ብቻ ነው ውሱን የሆነው ይሄ ነገር። እስከ ዛሬ ድረስ እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው። በዚህ ላይ እንድንቀጥል። አቶ ንጉሴ እንግዲህ ከሀገሪቱ ዋነኛ ከሀገሪቱ ቁንጮ ሰው ጋር ነው የተገናኛችሁት። የአፍሪካን አጠቃላይ የአሜሪካ ድምጽ ሬዲዮ እንቅስቃሴ ትመራለህ እና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ ድል ተከፍቶልናል፣ አሁን ብለህ እንድትወጣ ያደረገ ምንድን ነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ስታም ላ የምታደረጉ ፕሮግራም ከዚ በፊት ጃም ይደረግ ነበር። የአማርኛው አገልግሎት ማለት የአማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር። ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለ ኤዲተሯንም ዋንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር ራሱ የትልቅ ተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያደረኩላቸው ስናስተመድ ለምሳሌ ጋዜጠኞቹ ሁልጊዜ ሀቅ ላይ የተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስትም ይሁን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዘው ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው እነዚህ ነው ደግሞ እንዴት ነው ስርኩሪት የምታደርጉት አሉ ዋናው ነገር ከትምህርት ቤት ጨርሶ ብቻ መሆነ የወጣ መሆን የለበትም። አንደኛ የትምህርቱ እስኪል ያለው ሁለተኛ ደግሞ የስራ ተመክሮ ያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወደም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል፣ ኃላፊነት የሚገባው አካውንተብል የሆነ ለሚሠሯ ተጠያቂነትም ያለበት ሰው ማፍራት አለባቸው ነው ያሉን እና እኔ ትልቅ ተስፋ ነው የሰጠኝ። እውነቱ ደግሞ ትዝ ይል እንደሆነ ኮርሱ ላይ ነበረ የምናውረው የዚህ ወገን አደላችሁም፣ የዚህ ድርጅት ወገን አደላችሁም፣ የዚህ ብሔር ደጋፊ አደላችሁም፣ የዚያ ብሔር ደጋፊ አደላችሁ፣ የዚህ ሃይማኖት ደጋፊ አደላችሁ፣ የዚያ ሊኖራቸው ይችላል። እያንዳንዱ በብሔሩ በካልቸሩ በታሪኩ በቋንቋው ሊኮራ ይችላል፣ በሃይማኖቱ ሊኮራ ይችላል። ግን ጋዜጠኛ ስትሆን ግን ይህን ሁሉ ትተህ ነው ትክክለኛ በሆነ መንገድ ሪፖርት ማድረግ ያለብን ለማንም ሳታደላ። በዚህ ላይ በሙሉ ስምምነት ያለን መሰለኝ። ከእሳቸው ጋር እኔ ራሱ ትልቅ ተስፋ ነው የሰጠኝ። ከዛ ደግሞ ሚና አላቸው ወደፊትም። አሁን ኢሌክሽን ሲመጣ ወደፊት ዴሞክራታዊ ተቋሞች ሲደራጁ ሚዲያው ሚና አለው። ቮይስ ኦፍ አሜሪካም ወደዚህ የሚሰራጨው ፕሮግራም ሚና አለው ነው። እዚህ ላይ ቲንክ ስምምነት ያለ ይመስለኝ። የሁሉን የትልቅ ተስፋ ሰንቄ እንዲሄድ ነው ያደረገኝ። እንድመለስ ነው የሚያደርገኝ። እና ከዛ በተረፈ የቢ ዳይሬክተር ሳማንዳ ቤነት ይሄን አገር መጎብኘት ትፈልጋለች እና ሶ ጊዜው ካሎት ብታገኘት ምን ይመስሎታል ስል ጊዜው ይወሰንና በደስታ ነው መሪያቸውን የማገኘው ስላሉት እያም ለኔ ትልቅ ተስፋ ነው። እና ጉብኝታችን በጠቅላላው ትምህርቱን ሰጠን። ሲንገር ኔትወርክ ሪፖርተሮችን ኔትወርክ አሰፋን። ይሄ ደግሞ ክላይማክስ ይመስለኛል ለጉብኝቴን ለሌለም ለትስታ ሆነ እዚህ ለመጣ ነው። ቪዮቴም ይሄ ከጠቅላይ ሚኒስቱ ጋር ያደረገነው ነው ውይይት ብዙ ኦፍ ዘ ሪከርድ ቢሆንም ክላይማክስ ትልቁ ይመስለኛል ትልቁ ምዕራፍ ይመስለኛል። እኛም በበኩላችን ልናሳምናቸው የሞከር ነው ስለ ሚዲያ እንግዲህ ጋዜጠኞች ሲባል በጋዜጠኝነት ሙያ ያመኑ መሆን አለባቸው። የጋዜጠኝነት ሙያ ለዲሞክራሲ ግንባታ አዋጭነቱ በሙያው ብቻ ሙያው በሚፈቅደው መስፈርት ብቻ ተከትለ ከሰራህ ነው። እስክንድር፣ እንደምታውቀው አንድን ነገር የምንዘግብበትና የምናይበት ሁኔታ ወገንተኝነት ከሌለበት አንጻር ነው። ወገንተኝነት ልንይዝ አንችልም። ጉዳዩን ለህዝብ አቅርበን የሁሉንም ወገን የሁለት ብቻ ሳይሆን ሶስትም አራትም ገጽታ ካለው ዜናው ለህዝብ አቅርበን ህዝብ እንዲወስን የህዝብን አመኔታ የህዝብን ብልህነት በመገንዘብ የሚሰራ ጋዜጠኝነት ነው። በምዕራቡም ዓለም ሰላም ያሰፈነው ዲሞክራሲ የሚያስፋፋው በሀገራችንም እንደዛ እንዲሆን ነው። የእኛ ስራ እስካሁንም የሰራ ነው። በዛ መስፈርት ነው ለጠቅላይ ሚኒስትሩም ያስረዳ ነው ይሄንኑ ነው። አቶ ንጉሴ መንገሻ፣ የአሜሪካ ድምጽ የአፍሪካ ዳይሬክተር፣ ወይዘሮ ትዝታ በላቸው፣ የአሜሪካ ድምጽ የአፍሪካ ቀንድ ማኔጂንግ ኤዲተር፣ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራችሁን ቆይታ አስመልክታችሁ ስለሰጣችሁኝ ቃለ ምልልስ ሁለታችሁንም በጣም አመሰግናለሁ። እስክንድር እኔ አድማጭ እንዲያቀም ፈልገው በጣም ብዙ ነገር እዚህ መተን ይህንን የጋዜጠኝነት ስልጠና ለማድረግ ይህንንም ደግሞ እድል አግኝተን ከጠቅላይ ሚኒስትሩ ጋር ለመነጋገር እድል የሚያገኘ ነው። በአንተ ጥረትና በአንተ የህዝብ ግንኙነት ስራ ነውና አንተን በአድማጮች ስም ላመሰግንህ እወዳለሁ። እግዜር ስትልኝ በጣም አመሰግናለሁ። እኔ እስማማለሁ በዚህ በጣም አመሰግናለሁ። ሁለታችሁንም፣ እኛም እግዜር ስትልኝ አመሰግናለሁ። ንጉሴ መንገሻንና ና ትዝታ በላቸውን ውጤታማ የሆነ ቆይታቸውን ስላካፍሉን እናመሰግናለን። እስክንድርን ለዘገባው ብቻ ሳይሆን ስላደረግከው ይህንን የማሳካት ጥረትም እኛም እናመሰግናለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዌብሳይታችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኙናላችሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ አንድ ደቂቃ ሆኗል፣ በስቱዲዮ ሰዓት መሰረት ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። ገዛኸኝ ጽዮን መስቀል ነው የዛሬውን ስፖርት ዝግጅት እያቀናበረው። በአትሌቲክስ ነክ ዜና ጀምራለሁ። ባለፈው ሳምንት አጋማሽ በአርጀንቲና ቢዮነስ አይርስ በተጠናቀቀው ሦስተኛው የዓለም ወጣቶች ኦሎምፒክ ኢትዮጵያ ዘጠኝ አትሌቶችና ሁለት ብስክሌተኞችን አሳትፋ ሁለት ወርቅ፣ ሁለት ብርና አራት ነሐስ በአጠቃላይ በድምሩ ስምንት ሜዳሊያ አግኝታለች። በውድድሩ ላይ ግሩም ድንቅ ውጤት ካገኙት ሀገራት መካከል የኢትዮጵያ ወጣት አትሌቲክስ ቡድን ተደናቂ መሆኑ ተዘግበዋል። ወደ ሀገሩ ሲመለስም ደማቅ አቀባበልና የገንዘብ ማበረታቻ ሽልማት ተደርጎለታል። ሌላው አትሌቲክስ ነክ ዜና በ2016ቱ የሪዮ ኦሎምፒክ በማራቶን የብር ሜዳሊያ ያገኘውና በወቅቱ በኢትዮጵያ ወጣቶች ላይ ይደርስ የነበረውን የመብት ጥሰት በመቃወም በዚያው የቀረው አትሌት ፈይሳ ሌሊሳ ወደ ሀገሩ ሲገባ የክብር አቀባበል ተደርጎለታል። የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ፣ የአትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት አትሌት ደራርቱ ቱሉና ቤተሰቦቹ፣ ጓደኞቹ በቦሌ አውሮፕላን ማረፊያ አቀባበል አድርገውለታል። ዶክተር አሸብር ወልደ ጊዮርጊስም ስለ አትሌቱ ተጠይቀው የሚከተለውን ተናግረዋል። ይህ ጀግና አትሌት ለብዙ ታዳጊዎች አርአያ እንደሚሆን በራሱን ደግሞ ከፊት ለፊታችን ላሉት ዝግጅቶች፣ ውድድሮች ስራ ለመስራት እና ራሱን ተሳትፎ እንዲያመጣ ስለን አስብን አስበንበት ነው ወደ ኢትዮጵያ ወደ ሀገሩ እንድመለስ ያደረግነው። እሱንም ከማንም በላይ ጀግና እና ልዩ የሚያደርገው በውስጡ ያለውን ነገር ያለ ፍርሃት ያለ ይሉኝታ እጎዳለሁ፣ ጥቅማ ጥቅም ይቀርብኛል፣ ቻይ ፕለስ በሆነ መንገድ ራሱን የገለጠና ያው ስፖርትና ፖለቲካ አብሮ የማይሄድ ሆነው እያለ የመጣውን ሁሉ ልጎዳ ብሎ የውስጡን ያደረገ ሰው ነው። ግን ወደፊት ደግሞ ሰፊ ዝግጅት ተደርጎ ለጓደኞች ይደረገው አይነት ሽልማትና ማበረታቻ እንደሚደረግበት ነው። አትሌት ፈይሳ ለሊሳ በሪዮ ኦሎምፒክ በማራቶን ውድድሩን በሁለተኝነት ለማጠናቀቅ 200 ሜትር አካባቢ ሲቀረው እጆቹን ወደ ላይ አጣምሮ የተቃውሞ ምልክት በማሳየት የመገናኛ ብዙሃኑን አነጋጋሪ ርዕስ ሆኖ እንደነበር የሚታወስ ነው። ለሁለት ዓመታትም የቆየው በዩኤስ አሜሪካ ነው። በአገር ውስጥ የእግር ኳስ ዜና 13ኛው የአዲስ አበባ ከተማ ዋንጫ ከትናንት በስቲያ ቅዳሜ በኢትዮጵያ ቡና የዋንጫ ባለቤትነት ተጠናቋል። ለዋንጫ ፍጻሜ የደረሱት ባለሜዳው የኢትዮጵያ ቡና ና በባህር ዳር ከተማ እግር ኳስ ቡድኖች ሲሆን በኢትዮጵያ ቡና ራት ለአንድ አሸናፊነት ተጠናቋል። ኢትዮጵያ ቡና ካስቆጠራቸው አራት ግቦች ሁለቱ በፍጹም ቅጣት ሲሆን አግቢው አቡበከር ናስር ነው። ባህር ዳር ከተማ በባዶ ከመሸነፍ የዳነባትን ጎል እንዳለከበደ አስቆጥሯል። ኢትዮጵያ ቡና የአዲስ አበባ ከተማ ዋንጫን ሲያገኝ የዘንድሮው ለተከታታይ ለአራተኛ ጊዜ ነው። ለደረጃ የተጫወቱት መከላከያና ጅማ አባጅፋርም ነበሩ። ጅማ አባጅፋር በመለያ ምት አራት ለሶስት በማሸነፍ ሶስተኛ ደረጃን አግኝተዋል። ወደ ውጭ የእግር ኳስ ዜና ስንሸጋገር ትናንትናና ከትናንት በስቲያ በእንግሊዝ ፕሪሚየር ሊግ ና የስፔን ላ ሊጋ ከጊዜ አንጻር በአጭሩ እንመለከታለን። ማንቸስተር ሲቲ በተጋጣሚው ላይ የጎል በረዶ አዝምቦ አሸንፎታል። ማንቸስተር ሲቲ በርንሌይን አምስት ለባዶ ባሸነፈበት ጨዋታ በርናንዶ አጉሮ፣ ሳኒ፣ ፌርናንዲን፣ ሆና ማህሬዝ ለሲቲ ጎሎቹን ያገቡ ተጫዋቾች ናቸው። የሳምንቱ ተጠባቂ የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ ሲሆን ማንቸስተር በተሻለ እንቅስቃሴ በአንቶኒዮ ማርሻል ሁለት ጎሎች ለእረፍት ወጥተው ነበር። ቸልሲ አቻ የወጣባትን ሁለተኛ ጎል ያስቆጠረው የጨዋታው ጊዜ ተጠናቆ በተጨማሪው በ ዘጠና ሁለተኛው ደቂቃ ነው። ሊቨርፑልና ቶተንሃም ተጋጣሚዎቻቸውን በተመሳሳይ አንድ ለባዶ አሸንፈው ደረጃቸውን አስጠብቀው ዘልቀዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዥንም ማንቸስተር ሲቲና ሊቨርፑል በእኩል 23 ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ቸልሲና ቶተንሃም በእኩል 21 ነጥብ በተመሳሳይ በጎል ተበላልጠው ሶስተኛና አራተኛ ሆነው ተከትለዋል። ኮከብ ግብ አግቢነቱን ኤዲን ሃዛርድ ከቸልሲ በሰባት ጎል ይመራል። በስፔን ላሊጋ ተጠባቂው የባርሴሎናና ሲቪላ ጨዋታ በባርሴሎና አራት ለሁለት አሸናፊነት ተጠናቋል። በኮቲኒሆና ሊዮነል መሲ ሁለት ጎሎች በባርሳ ሁለት ለባዶ ለረፍት የወጡ ሲሆን በ16ኛው ደቂቃ ላይ ሊዮነል መሲ ተጋጭቶ በመውደቁ በጉዳት ከሜዳ ወጥቷል። በደረሰበትም የአጥንት መሰንጠቅ ቀጣዮችን ሶስት ሳምንት እንደማይጫወት ተዘግቧል። የባርሴሎናን የማሸነፊያ ጎሎች ሱዋሬዝና ራኪቲች አግብተዋል። ሪያል ማድሪድ በሌቫንቴ ሁለት ለአንድ ሲሸነፍ አትሌቲኮ ማድሪድም ባቻ ውጤት ነጥብ ጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በአስራ ስምንት ነጥብ መሪነቱን ለብቻው ሲይዝ ኤስፓኞልና ዲፖርቲቮ ላ ኮሩኛ በኩል ነጥብ ባርሴሎናን ተከትለዋል። ገዘኸኝ፣ እናመሰግናለን። ለስፖርት ዘገባ ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች የኢትዮጵያ ፓርላማ የዘንድሮ ስራውን በከፈተበት ጊዜ ፕሬዚደንት ሙላቱ ተሾመ ባሰሙት ንግግር መንግስት ሊወስዳቸው ያሰባቸውን እቅዶችና የፖሊሲ አቅጣጫዎች ዘርዝረዋል። ፕሬዝደንቱ ያነሷቸውን ነጥቦች እንዲተነትኑና ሀሳባቸውንም እንዲገልጹ ዶክተር መሀሪ ረዳኢንና አቶ ሙላቱ ገመቹን ጋብዘን በሁለት ክፍሎች አሰምተናል። ዶክተር መሀሪ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። የኢትዮጵያ መንግስት በጀመረው የአዋጅ ክለሳ ስራ ውስጥ እየተሳተፉ መሆናቸውን ገልጸዋል። አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። ያነጋገረቻቸው አዳነች ፍሳሀየ ነች። የውይይቱ የመጨረሻ ክፍል ይሆናል አሁን የሚቀርበው። በመንግስት ይዞታ ስር ያሉ ድርጅቶችን በከፊል ወይም ሙሉ በሙሉ ወደ ግል ባለሀብቶች ስለማዛወር ጉዳይ ፕሬዚደንት ሙላቱ ካነሱት ሀሳብ ይሆናል። ይሄ ውይይት የሚጀምረው በመንግስት ባለቤትነት ተይዞ የነበሩ ግዙፍ ልማት ድርጅቶች በከፊል ወይም ሙሉ ለሙሉ ወደ ግል ባለሀብቶች ለማዛወርና መንግስትን በገበያው የሚኖረውን ድርሻ በመቀነስ የግል ዘርፉን ተሳትፎ በማሳደግ የኢኮኖሚ እድገት ዘላቂነት ለማረጋገጥ ሰፊ ስራ ይሰራል። ቅድሚያ ከተሰጣቸው ኢንቨስትመንት መስኮች በተጨማሪ መሬትን በባለቤትነት በካፒታል ድርሻ በመያዝ በተመረጡ ከተሞች ትላልቅ የጋራ ልማት ኢንቨስትመንቶች እንዲካሄዱ በማድረግ ለሳድር ፈጠራ ለቴክኖሎጂ ችግርም ሆነ ለአጠቃላይ የኢኮኖሚ ልማት አስተዋጽኦ እንዲኖረው ይደረጋል። እሺ አቶ ሙላቱ፣ በመንግስት የተያዙ መንግስታዊ ድርጅቶችን ወደ ግል ለማዛወር የሚደረገው አሁን ብቻ አይደለም። ኢህአዴግ ስልጣን ከተቆናጠጠ ጊዜ ጀምሮ ሲሰራበት የነበረ ነው። ወደ ግል ድርጅቶች ስንመልስ ግሎች እኛ በምንፈልገው አይነት አይደለም የሚሄዱት። እሱም ራሱን የቻለ ችግር አለው። መንግስት ከያዘው አስፋፍቶ የመስራት ጉዳይ ቅድም ካልናቸው አንጻር ነው የሚታየው። ማለት የመረጋጋቱ ፖሊሲዎችን ሌሎች የፖሊሲዎችን ታክስ ፖሊሲያችን፣ የኢንቨስትመንት ፖሊሲያችንን ሁሉ ሪቪዥን የሚጠይቅ ነው። የግለሰብ ኢንቨስተሮች ከመንግስት የሚገዙትን ሰራተኛውን አባሮ የግል ሀብትን በሚያማልል የግል ኢንቨስተሮችን የሚያማልል በዛ አድርገን ደግሞ ስንሄድ በሌላ በኩል ደግሞ የሌበር መብቶቹን የሰራተኛውን መብት በማይጋፋ አሁን መንግስት ከያዘው በበለጠ ሊሄድ የሚያስችለው ጥናት ይጠይቃል። ወደ ግል ለማዞር ብዙ ጥናት ይጠይቃል። ለዚህ እንግዲህ መንግስት ያስቀመጣቸው አንዳንድ አጥኚዎች አሉ። ተጠንቶ ለሀገር በሚጠቅም አይነት ጥናቱ ሁሉንም በማይጎዳ የሰራተኛውን ቁጥር የሚያስጨምር ለወደፊት የሰራተኛውን ኑሮ የሚያስጨምር ለሀገሪቷ ደግሞ የበለጠ ጥቅም የሚያመጣ ካልሆነ በስተቀር ዞሮ ዞሮ ወደ ግል መዞሩም ሌላ ሳይጠና ሌላ ችግርም ሊፈጥርም ስለሚችል ከአሁኑ በደንብ መታየት የሚገባው ነው። መንግስት የወሰዳቸውን ነገሮች ደግሞ በሂደት እንግዲህ በጥናቱ ልናይ እንችላለን። ወደ ዶክተር መሐሪ ልመለስ። በዚህ ላይ ያለት አመለካከት በዚህ ጉዳይ መንግስት ከኢኮኖሚው የመውጣት ጉዳይ ቅድም አቶ ሙላቱም እንደገለጹት በደርግ ጊዜ የነበረው የህዝብ ኢኮኖሚና መንግስት በኢኮኖሚው ላይ በጣም ወሳኝ ከጥቃቅን ቡና ቤት እና ጋራጅ ከመሳሰሉት ውጭ ብዙ ነገር በመንግስት ቁጥጥር የነበረበት ነው። የኢህአደግ መንግስት ስልጣን ከያዘ በኋላ በራሱ አነሳሽነትም ይሁን የውጭ ለጋሾች ባደረጉበት ተጽዕኖ ወይ በሁለቱም ብዙ የመንግስት የልማት ድርጅቶች ወደ ግል አዛውሮ ቴሌኮሚኒኬሽን፣ አየር መንገድ፣ መብራት ኃይል፣ ባንክ የመሳሰሉት ነገሮች መብራት ላይ ነበር የቀረው። አሁን እንግዲህ እየተነገረን ያለው ከእነዚህም ቢሆን በሙሉ ወይም በከፊል የመውጣት ፍላጎት እንዳለ ነው እየተገለጸ ያለው። በመርህ ደረጃ መንግስት ከኢኮኖሚው ደረጃ በደረጃ እጁን እያወጣ መሄዱ ተገቢ ነው። ነገር ግን ሲተላለፉ፣ አንደኛ የኢትዮጵያ ሕዝብ ጥቅም በሚያስከብር መንገድና ግልጽ በሆነ የድርድር መንገድ የተላለፉ መሆናቸው ሊረጋገጥ ይገባል። የመንግስት የልማት ድርጅቶች እንደ አንዱ ግባቸው አድርገው የሚወስዱት ለህብረተሰቡ እድል የስራ እድል የመፍጠር ጉዳይ ነው። ስለዚህ ብዙ ጊዜ መንግስት ድርጅቶች በሰራተኛ የተጨናነቁ ናቸው። ከሚገባው በላይ የገንዘብ ትርፍ ማግኘት ብቻ ሳይሆን ለዜጎች የስራ ዕድል መፍጠርም እንደ ተጨማሪ ግብ ስለሚወስዱ። የግል ዘርፍ እነዚህን ተቋሞች ሲይዝ ግን የስራ ዕድል ፈጠራውን እንደ ዋነኛ ግብ ወይም እንደ አንድ ግብ አይወስድም። ብዙ ጊዜ ቶሎ ብለው ሰራተኛ ወደ መቀነስና ወጪ ወደ መቀነስ ነው የሚገቡት። ስለዚህ ምናልባት ወደ ግል ሲዛወሩ ወይ የተወሰነ ክፍላቸው ወደ ግል ሲዛወር ብዙ ሰራተኛ ብዙ ሺህ ሰራተኛ የያዙ ናቸውና እነዚህ ትላልቅ ድርጅቶች ሰራተኞች ቀንሰው አሁን ቅድም ስንነጋገርበት የነበረው የስርዓት ችግር እንደገና በተባሰ መልኩ ጎልቶ እንዳይወጣ ጥንቃቄ የሚያስፈልግ ይመስለኛል። ስለዚህ ግልጽነት ባለው መንገድ ለኢትዮጵያ ሕዝብ በሚጠቅምና ማክሲመም ዋጋ ልናገኝበት በምንችል መንገድ ተደራድረን ወይ በከፊል ወይ በሙሉ ልናስተላልፍ ይገባል። ከዚሁ ደግሞ ሰራተኛ ላይ የሚፈጸም ትርፍ ለማግኘት ሲባል ብቻ ሰራተኞች የማሰናበት ሂደትም ማህበራዊ ቀውሱ አደገኛ ነውና እዚህም ላይ ጥንቃቄ እየተደረገ ሊዛወሩ ይገባል እንጂ መንግስት ኢኮኖሚው ላይ ያለው ሚና እየጠበበ መሄዱ በመርህ ደረጃ የሚነቀፍ ነገር ነው ብዬ አላስብም። እሽ፣ እንግዲህ ዶክተር መሐረዳኢ አቶ ሙላቱ ገመቹ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እንግዲህ መስተንግዶ እኔም በጣም አመሰግናለሁ። ጥሩ ነው። ወይዘሮ አዳነች በጣም እግዜር ይስጥልኝ። እሺ፣ ደህና ሆነ። አድማጮች ልንሰናበት አንድ የተወሰኑ ደቂቃዎች ናቸው ያሉን። የማጠቃለያ ዜና እናሰማ። በትግራይ ደቡባዊ ዞን አላማጣ ከተማ ትናንት በተፈጠረ ግጭት የሰው ህይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩንና የሶስት ሰዎች ህይወት መጥፋቱ ተገልጿል። የትግራይ ብሔራዊ ክልላዊ መንግስት ለሶስት ቀናት ያካሄደውን ጉባኤ አጠናቋል። ስድስት ሴቶች ያሉበት ዘጠኝ አዳዲስ የስራ አስፈጻሚ አባላት ተሹመዋል። ሟቹ የሳውዲው ጋዜጠኛ ጃማል ካሾጂ ወደ ሳውዲ ቆንስላ ቅጥር ግቢ ሲገባ ለብሶት የነበረውን ልብስ የለበሰ የሳውዲ የደህንነት ሰራተኛ ኢስታንቡል ከሚገኘው የሪያድ ኤምባሲ ሲወጣ የሚያሳይ አዲስ የቪዲዮ ምስል ብቅ ብሏል። ጋዜጠኛው ከቆንስላው ቅጥር ግቢ በሰላም የወጣ በማስመሰል ግድያውን ለመደበቅ ሲባል የተቀነባበረ ነው ተብሏል። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ የአሜሪካ ድምጽ የአፍሪካ ዲቪዥን ዲሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በቢሯቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና ጎረቤት ሀገሮች ለሚገኙ ዘጋቢዎቹ እስካለፈው አርብ የቆየ የአንድ ሳምንት ስልጠና አዲስ አበባ ላይ ሰጥቷል። የካሜሩን ፕሬዚደንት ፖል ቢያ በቅርቡ በተካሄደው ፕሬዚደንታዊ ምርጫ አሸንፈዋል ተባለ። ለሰባተኛ አከታታይ የስልጣን ዘመን መቀጠላቸው ነው። ራሳቸው ፕሬዚደንቱ የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት አስመልክቶ ያቀረቡትን የህግ አቤቱታ በዛሬው ዕለት ውድቅ አድርገዋል። የፕሬዝደንቱ ተቃዋሚዎች በስፋት መራጭን ማስፈራራትና ድምፅ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል ብለው የድምጽ ቆጠራውን እንደማይቀበሉ ማስታወቃቸው የሚታወስ ነው። እንደ ኤሮፓውያን አቆጣጠር ከ1982 የጀመሩ ስልጣን ላይ የሚገኙት የሰማንያ አምስት አመቱ የእድሜ ባለጸጋ ፖልቢያ ከዓለም በእድሜ የገፉ መሪዎች አንዱ መሆናቸው ነው። አመሰግናለሁ። አመሰግናለሁ ቆንጂት። ለማጠቃለያ ዜናው አጠራጥር ያሉ መረጃዎች እናካፍልና እንሰናበት። አንድ የዩናይትድ ስቴትስ ዶላር 27 ብር ከ65 ሳንቲም የምንዘሩን የኢትዮጵያ ብሔራዊ ባንክ በዌብሳይቱ ላይ ባሰፈረው ዝርዝር ይጠቁማል። ይሁን እንጂ ዝርዝሩ የወጣው ጥቅምት ሁለት የዛሬ 10 ቀን በመሆኑ የታደሰ ይሁን አይሁን ለማረጋገጥ አስቸጋሪ ነው። ለማንኛውም የባንኩ የመሸጫ ዋጋ በዚያ ዝርዝር መሠረት 28 ዶላር ከ21 ሳንቲም ነው። አንድ በርሜል ድፍድፍ ዘይት ዛሬ የብሬንት ዋጋ 79 ዶላር ከ78 ሳንቲም ነው። የኒውዮርክ ገበያ ዋጋ 69 ዶላር ከ12 ሳንቲም ነው። ነገ ማክሰኞ ጥቅምት 13 2011 ዓ.ም አዲስ አበባ ከፊል ዝናባማ እንደምትሆን ከኢትዮጵያ ሚቲዎሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛ ሙቀቷ 24፣ ዝቅተኛው 12 ዲግሪ ሴልሺየስ ነው። የሀገሪቱ ብዙ አካባቢዎችም እርጥበት እንዳላቸውና ዝናብም እንደሚያገኙ ትንባያዎቹ ይጠቁማሉ። የምንዛሪዎቹን ዝርዝር ኤንቢኢ ዶት ጂኦቪ ዶት ኢቲ፣ የአየር ሁኔታዎቹን ከኢትዮሜት ዶት ጂኦቪ ዶት ኢቲ ተጨማሪ መረጃዎችን ማግኘት ይቻላል። በነገራችን ላይ ፓራሹት በተሳካ ሁኔታ የተሞከረው በዛሬዋ ዕለት በ1790 ዓመተ ምሕረት ነው በኢትዮጵያ የዘመን አቆጣጠር። ክቡራትና ክቡራን አድማጮች አንጋፋው የኦሮምኛ ባህላዊ ዘፈኖች ድምፃዊና መሰንቆ ተጫዋች ለገሰ አብዲ አርፏል። ከ60 ዓመታት በላይ ያገለገለ እንቁ ከሚባሉ የኢትዮጵያ ሙዚቃ ሰዎች አንዱ ነው። ለገሰ አብዲ ሥርዓተ ቀብሩ የአስከሬኑ በዛሬው ዕለት በቅድስት ሥላሴ ካቴድራል ተፈጽሟል። በኦሮሚያ ክልል ሰላሌ ያያ ቀጫማ በተባለ ስፍራ የተወለደው ድምፃዊ ለገሰ አብዲ በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል ለብዙ ዓመታት አገልግሏል። በተጨማሪም ሙዚቀኛና ድምፃዊ ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርቷል። ለገሳ አብዲ ከአስር በላይ የኦሮምኛ የባህል ሙዚቃና ጣዕመ ዜማዎችን ሰርቷል። ያቦና ያቦና፣ ጅጅቱ፣ እያሃንዳቆ እና ኮቱ ጂካጎ፣ ኮቱ ጂጋኮ ለገሳ አብዲ ከሚታወቅባቸው ዜማዎች ጥቂቶቹ ናቸው። ለገሳ አብዲ ሙዚቃና ድምፃዊ ነበር። ክቡራትና ክቡራን የምሽቱ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። ደናደሩ ደናደሩ ይታ አማረሻ ከጣፊ ሙልሱ ተንገርቡ ሙልሱ Quando dà bisu mi midani di mi dà di guarra mi dà di camnetti tu mani guarra mi dà di camnetti tu mi mani o mi il manamata di che